የኢህአዴግ ጽህፈት ቤት ባወጣው የጽሁፍ መግለጫ እንዳመለከተው የስራ አስፈጻሚ ኮሚቴው በአባል ድርጅቶች መካከል የአቤታዊ ዴሞክራሲያዊ መስመር የአመለካከት አንድነት በሚፈጥር መልኩ በስምምነት ተጠናቋል ብሏል። መግለጫው ህዝቡ ከሚፈልገው ዘርዘር ያለና ተጠያቂነትን ከሚያስከትል መፍትሄ አንጻር ብዙ ያለው ነገር የለም። አቶ ሰለሞን ገብረ አረጋዊ ከ1972 ዓ ም ጀምሮ በህወሀት ኢህአዴግ ታጋይነት ረዥም ዓመታትን አስቆጥረዋል። በህወሀት ኢህአዴግ ቆይታቸው በፖለቲካ ትምህርት ቤት በአሰልጣኝነት፣ በህዝብ አስተዳደርና በሌሎች ስራዎችም ተሳትፏል። በአሁኑ ሰዓት ከድርጅቱ ወጥተው መጽሐፍ በመጻፍና በሌሎች የግል ስራዎች ላይ ተሰማርተው ይገኛሉ። አቶ ሰሎሞን እንዲህ አይነት የውስጥ ልዩነትና መነታረክ በኢህአዴግ ታሪክ ታይቶ አይታወቅም ካሉ በኋላ የንትርክ ልዩነቱ ምክንያት ለህዝብ ተብሎ ሳይሆን ለስልጣን ነው ይላሉ። ወደ ሌላ ሳምሄድ እኮ ራሱ በየድርጅቱ የገመገመው እንደማስረጃ ወስደን መነጋገር እንደ ምክንያት ወስደን ይህ ነው ምክንያት ማለት ይቻላል ምክንያቱም አሁን ምንድን ነው ለህዝብ አይደለም የሚታገሉት ምክንያቱም ከራሳቸው ራሳቸው ህዋት እንኳን ካለ ከወሰድ ልማት የሌለበት ለምተዋል ያልጠገበበት ሁኔታ ጠግበዋል ብሎ ራሱ ህዝቡ ተነጥሎ የራሱን ብልጽግና ሲያሳድግ እንደነበረ በግልጽ ተናግረዋል። ስለዚህ የስልጣን ጉዳይ ነው፣ ምንም ምክንያት የለውም። ማን የትልቁን ስልጣን የያዘ የስልጣን ውድድር ነው እንጂ በምንም ምክንያት በህዝብ ብለህ ከቆምክ የሚያለያይ ምክንያት የለም። ቢለያይም በቀላሉ መረዳዳትና ወደ አንድ መምጣት ትችላለህ። የስልጣን ጉዳይ ከሆነ ግን ፍጹም ሊሆን አይችልም። ስለዚህ እኔ እንደሚመስለኝ የስልጣን ጉዳይ ነው። የኢህአዴግ ምክር ቤት ከዛሬ ጀምሮ ላልተወሰኑ ቀናት ይሰበሰባል። የድርጅቱ ሊቀመንበርና ጠቅላይ ሚኒስትርም ይሰይማል ተብሎ ይጠበቃል። ነባሩ ታጋይ ሰለሞን ገብረ አረጋዊ ግን ከስብሰባው አዲስ ነገር አይጠብቁም። አዲስ ነገር ይመጣል ብዬ አልገምትም ምክንያቱም ምንድን ነው ችግሩ ሌሎችን ያለማሳተፍ ነው ችግሩ የኢትዮጵያ የሁሉም ዜጋ ተደራጀ ይሁን ያልተደራጀ ይሁን ሀላፊነት አለበት በዚህ ችግር መፍታት ስለዚህ እነሱ ተሰበሰቡ ውሳኔ ያሳልፉ ሌላው ካልተሳተፈበት መፍትሄ ይመጣል ብዬ አልገምትም ስለዚህ ምንም አዲስ ነገር አይመጣም አንዱ ሊመረጥ ይችላል ያው አካሄዱ አሰራሩ እኮ የድርጅቱ የታወቀ ነገር ነው ስለዚህ አዲስ ነገር አይመጣም። አዲስ ነገር ሊመጣ ከሆነ ሁሉም ገበኛል የሚለው በግለሰብ ደረጃ ሊሆን ይችላል፣ በተደራጀ መልክ ሊሆን ይችላል። በሰላማዊ መንገድ ተወያይቶ በኢትዮጵያ መፍትሄ የሚለውን ማስቀመጥ ነው እንጂ ስለዚህ ከዚህ ምክር ቤቱ አዲስ ነገር ይመጣል ብዬ ፍጹም ያስገምት ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።